ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጉዳዩ ለጸጥታው ጥበቃ ምክር ቤት እንዲተላለፍ ጠይቀናል። በዓለም አቀፉ የወንጀል ፍርድ ቤት አይሲሲ ክስ እንዲመሠረት የመጠየቅ ሥልጣን ያለው የጸጥታ ጥበቃው ምክር ቤት ብቻ ነው። የተባበሩት መንግስታት የሰብአዊ መብቶች አጣሪ ኮሚሽን ሊቀመንበር ማይክ ስሜት ስለ ኤርትራ ከተናገሩት የወሰር ነው ነው። ኤርትራውያን በዛሬው ዕለት አዲስ አበባን ጨምሮ በተለያዩ አካባቢዎች ኮሚሽኑ ያወጣውን ዘገባ በመደገፍ ሰላማዊ ሰልፍ አካሂደዋል። የተበደለ ህዝብ አለ። ኤሪትሪያዊ ህዝብ ሰላማዊ ሰልፍ እንዲወጣ ይህው ሀገራችን ላይ ፈቀድን ለማለት የፖለቲካ ፍጆት ካልሆነ መጀመሪያ ቤታችን ያለውን ኤሪትሪያም እኮ ታደርጋለች። የኤሪትሪያን ቴሌቪዥን እሰማለሁ እኮ ኢትዮጵያ ውስጥ መብት ረገጣ አለ አለ። ይሄ ለእነሱ የፖለቲካ ጨዋታ ነው በግራም በቀኙ በአዲስ አበባ ዩኒቨርሲቲ የቀድሞ የፍልስፍና መምህር በአሁኑ ወቅት በማኅበራዊና ፖለቲካዊ ጉዳዮች ተንታኝ ዶክተር ዳኛቸው አሰፋ አስተያየት ነው የሰማችሁት። እነዚህ ሁሉ በአብይ ርዕሳችን ተካተዋል። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ሐሙስ ሰኔ 16 ቀን 2008 ዓ.ም ምሽት ፕሮግራም የምናስተናግዳችሁ አዲስ አበበና ሰለሞን ክፍሌ እንሆናለን። ንጉሱ ታምሬ ፕሮግራሙን ይመራል። ልዩ ልዩ ቅንብሮችም አሉን። አብራችሁን አምቹ። አሁን በቅድሚያ ያለም ዜና። የተባበሩት መንግሥታት ድርጅት የሰብአዊ መብት መርማሪ ኮሚሽን ኤርትራ ላይ ያወጣውን ዘገባ በመደገፍ የድርጅቱ ማዕከል በሚገኝበት በጄኔቭ በአዲስ አበባ ኢትዮጵያና በስድስት የትግራይ ክልል የስደተኞች መጠለያ ጣቢያዎች ኤርትራውያን ዛሬ ሐሙስ ሰላማዊ ሰልፍ አድርገዋል። በብዙ መቶዎች የሚቆጠሩ ሰልፈኞች በአዲስ አበባ የአፍሪካ አዳራሽ ጽህፈት ቤት ፊት ለፊት ባካሄዱት ተቃውሞ ኮሚሽኑ በእኛ የችግሩ ሰለባዎች ለአመታት የደረሰብንን ግፍ በምርመራው አጋልጠዋል ብለዋል። ለአፍሪካ ህብረት ሊቀመንበር ዲላ ሚኒዙማ ጽህፈት ቤትም ብሶታቸውን የገለጹበትን ደብዳቤ አቅርበዋል። ከትግራይ የስደተኞች መጠለያ ጣቢያዎች በማይ አይኔ በተካሄደው ሰልፍ ተሰላፊዎቹ ግፉን ሽሽት የሚሰደዱ ወገኖቻችንን ውሃ ስለሚበላቸው በማለት ጥቁር ለብሰው እንደነበርና የፕሬዝዳንት ኢሳይያስን ምስልም እንዳቃጠሉ ለአሜሪካ ድምፅ ራዲዮ ገልጠዋል። ሙሉ ዘገባ በዕለቱ አብይ ርዕስ ተካቷል። የሶማሊያ ብሔራዊ ጦር በትላንትናው ዕለት ማዕከላዊ ሶማሊያ ውስጥ በአልሻባብ አማጽያን ላይ በወሰደው ጥቃት ስምንቱን ገድሎ በርካታ ጥይቶችንና ጦር መሳሪያዎችን እንደማድረከ ባለሥልጣናትና የአካባቢው ነዋሪዎች ገልጸዋል። የሶማሊያ ጦር ኃይል አዛዥ አህመድ መሐመድ ትሬዲሽ ለቪኦኤ የሶማልኛው አገልግሎት እንደገለጹት ጥቃቱ የተካሄደው በጋልጉዱድ ክልል ኤልዲር አጠገብ ባለችው ማሳጋዋ ከተማ ውስጥ ነው። አንድ የመንግሥቱ ወታደር መሞቱንም የጦር አዛዡ ገልጸዋል። የዓለም ጤና ድርጅት ደብሊው ኤች ኦ በአንጎላ እና በዲሞክራቲክ ሪፐብሊክ ኮንጎ ድንበር መካከል አስቸኳይ የቢጫ ወባ ክትባት እንደሚጀምር ዛሬ ሐሙስ ይፋ አድርጓል። ወባ በዓለም አቀፍ ደረጃ መሰራጨቱን መክታት የድርጅቱ ቀዳሚ የሆነ ትኩረት ነው። የመጀመሪያው የክትባት መስጫ ጊዜ እንደ አውሮፓ አቆጣጠር በመጪው ሐምሌ ወር መሆኑን የገለጠው ደብሊው ኤች ኦ። ቀዳሚዎቹ ደግሞ ንግድና ልዩ ልዩ እንቅስቃሴዎች የሚበዙባቸው የየአገሮቹ መገናኛ ድንበሮች ይሆናሉ ብሏል። እንደ አውሮፓ አቆጣጠር ካለፈው ሰኔ 13 ወዲህ ሶስት አገሮች ማለትም ቻይና፣ ኬንያ እና ዴሞክራቲክ ሪፐብሊክ ኮንጎ አንጎላ ውስጥ ከተከሰተው ጋር በተያያዘ ቢጫ ወባ እንደተገኘባቸው ታውቋል። ከዚህ ቀደም አንጎላ ውስጥ በተከሰተው የቢጫ ወባ ወረርሽኝ 325 ሰዎች መሞታቸው አይዘነጋም። ዩናይትድ ስቴትስ ውስጥ ዲሞክራት አባላት በመሳሪያ ቁጥጥር ሕግ ላይ ድምፅ ካልተሰጠ ንቅንቅ አንልም ብለው ትላንት ሌሊቱን ለረጅም ሰዓታት የቅምጥ ተቃውሞ አካሂደዋል። የተወካዮች ምክር ቤት ሪፐብሊካኖቹ መሪዎች እንደ አውሮፓውያን ዘመን አቆጣጠር እስከ መጪው ሐምሌ አምስት ድረስ ምክር ቤቱ እንዲበተን ዛሬ ማለዳ ላይ ድምፅ ሰጥተዋል። ይሁንና በርካታ ዲሞክራቶች ጥያቄያችንን እስከምናስፈጽም ንቅንቅ አንልም በማለት ምክር ቤቱ አዳራሽ ውስጥ የመቀመጥ አድማ አካሂደዋል። ትላንት ሪፓብሊካኑ አባላት ወጣ ገባ እያሉ በተለያዩ ህጎች ላይ ድምፅ ሲሰጡ ሌሊቱን ሙሉ በመቀመጥ ተቃውሞ ላይ የቆዩት ዲሞክራቶቹ ህጉን ካላቀረባችሁ አንለቅም በማለት ሪፓብሊካኑ አፈ ጉባኤ ፖል ራያን ላይ የተቃውሞ ድምፅ ሲያሰሙ ቆይተዋል። መጽሔት ክፍለ ጊዜ ዘገባ ያቀርብበታል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ኢንተርፖል በህገ ወጥ መንገድ ፍልሰተኞችን የሚያሸጋግሩትን 11 ወንጀለኞች ለመያዝ በሚያደርገው ጥረት ህዝቡ እንዲረዳው ዛሬ ጥሪ አስተላለፈ። ዋና ጽህፈት ቤቱ ፈረንሳይ የሆነው ዓለም አቀፉ የፖሊስ ድርጅት እስካሁን በበርካታ የተለያዩ ሀገሮች ውስጥ በህገ ወጥ መንገድ ፍልሰተኞችን በማሸጋገር እጃቸው አለበት ተብሎ የሚከሰሱ ሰዎችን ይዞ አስሯል። ለኢንተርፖል የአደን ዘመቻ ድጋፍ ሰጪ የክፍሉን በዋና ዲሬክተርነት የሚመሩት ማይክል ኦኮነል ስለዚሁ ሲናገሩ ወንጀለኛው መረብ ህገወጥ አገልግሎት ለሚሰጣቸው ሰዎች ደህንነት ምንም ደንታ ስለሌለውና እንደ ማንኛውም ግዑዝ የንግድ ሸቀጥ ስለሚቆጥራቸው በዓለም ዙሪያ ለደረሰው ሰቅጣጭ አደጋ መጋለጣቸውን ተገንዝበናል ብለዋል። ኦፕሬሽን ሃይድራ የተሰኘው ይህ የኢንተርፖል ዘመቻ አላማ መድረሻተው ተስፋ በቆረጡ ስደተኞች ዝውውር ማትረፍ የሚፈልጉትን የእነዚህን ወንጀለኞች መረብ መበጣጠስ እና ግለሰቦቹንም እያደኑ ይዞ ለፍርድ ማቅረብ ሲሆን መረጃ ያለውን ማንኛውንም ሰው ደግሞ እንዲጠቁም ማበረታታት ነው። በዚሁ መሰረት ኢንተርፖል በዛሬው ዕለት የ11ዱን ተጠርጣሪዎች ምስል በድረ ገጹ አውጥቷል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። እንግሊዝ የአውሮፓ ህብረት አባል እንደሆነች ትቀጥል ወይስ ከህብረቱ ትውጣ በሚል ምርጫ ላይ ዜጎቿ የውሳኔ ህዝብ ድምጻቸውን ሲሰጡ ውለዋል። የእንግሊዛውያኑ ምርጫ ውጤት የሚገለጸው ነገ እንደሚሆን የታወቀ ሲሆን በአየር ሁኔታና በሌሎችም ምክንያቶች የድምጽ መስጫ ጣቢያዎች በሀገሩ ሰዓት አቆጣጠር እስከ ምሽቱ አራት ሰዓት ወይም አዲስ አበባ ላይ ከሌሊቱ ሰባት ሰዓት ድረስ ክፍት ሆነው እንደሚቆዩ ታውቋል። ዛሬ የተካሄዱ ቅኝቶች ሁለቱንም ሐሳብ የሚደግፉት ወገኖች ቁጥር መሳ ለመሳ መሆኑና ፉክክሩም የትንቅንቅ መሆኑን ጠቁመዋል። የቱርክ መንግስት ከኩርዲስታን አማጽያን ጋር በሚያካሄደው ውጊያ ለወታደራዊ ኃይሉ ሙሉ ስልጣን እየሰጠ ነው። የሰብዊ መብት ቡድኖች ግን ስልጣን ያለ አግባብ የመጠቀም ክስ በሚሰማበት በአሁኑ ወቅት የጸጥታው ኃይል እንዲህ አይነት ሙሉ ስልጣን ሲያገኝ በማናለብኝነት ለመንቀሳቀስ የሚያስችለውን ህጋዊ ፈቃድ ጨበጠ ማለት ነው ሲሉ ይነቅፋሉ። ከኢስታንቡል የተላከ ዘጋቢያችን ዶሪያን ጆንስ ሪፖርት እንደሚለው ጉዳዩ የቱርክንና የአውሮፓ ህብረት ግንኙነትን የባሰ ሊያሻክር ይችላል። አዳነች ፍስሐ፣ እየታቀርባለች ከኩርድ አማጽያን ጋር የሚካሄደው ውጊያ እየተጋጋመ በሄደበት በአሁኑ ወቅት የቱርክ ምክር ቤት ለሀገሪቱ ወታደራዊ ኃይል ዘርፈ ሰፊ የሆነ ስልጣን ለመስጠት እያሰላሰለ ነው። የቀረቡት ሀሳቦች ወታደራዊ እንቅስቃሴዎች በአካባቢው የሲቪሎች ቁጥጥር እንዳይደረግባቸውና ወታደራዊ ኃይል መኖሪያ ቤቶችን ካለ ፍርድ ቤት ትዕዛዝ እንዲፈትሽ መፍቀድን ያካተቱ ናቸው። ሂዩማን ራይትስ ዋች በተባለው የሰብአዊ መብት ድርጅት የቱርክን ጉዳይ የሚያጠኑ ኤማ ሲንክለር ዌብ፣ በጣም የሚያሳስበው ነገር የጸጥታ ኃይሎች ህጋዊ ተጠያቂነትን የሚያከትም መሆኑ ነው ይላሉ። ሕጉ እንደሚለው ማንኛውም አይነት ምርመራ ለማካሄድ የመንግስት ባለስልጣኖች ፈቃድ ያስፈልጋል። ለወታደራዊው ኃይል ሙሉ ስልጣን መስጠት ማለት ግን የማናለብኝነት ምልክት ማሳየት ማለት ነው። ስለዚህም ወታደራዊው ኃይል አይከሰስም፣ አይጠየቅም ማለት ነው። የቱርክ መንግስት በመጀመሪያው ስልጣን ጊዜው የሀገሪቱ ወታደራዊ ኃይል ለስብል ባለስልጣኖች ተጠያቂ እንዲሆን የሚያደርግ ህግ አውጥቶ ነበር። አሁን ይህን ህግ ለመቀልበስ በመጣር ላይ ያለው ኩርዶች በሚበዙበት ደቡብ ምስራቅ ክፍል ከባድ ውጊያ በሚካሄድበት ወቅት ነው። አምነስቲ ኢንተርናሽናል በተባለው ዓለም አቀፍ የሰብአዊ መብት ድርጅት ጥናት የሚያካሂዱት አንድሪው ጋርድነር የጸጥታ ኃይሎች ከባድ የሰብአዊ መብት ረገጣ እየፈጸሙ መሆናቸውን የሚያሳዩ መረጃዎች እየታዩ ናቸው ብለዋል። የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ኮሚሽነር ዘይድ ረአድ አል ሑሴን የቱርክ የጸጥታ ኃይሎች ሲዝረ በተባለችው ከተማ ከመሬት በታች በሚገኝ ክፍል ውስጥ ተጠለው የነበሩ ሲቪሎችን በእሳት አጋይተው እንደገደሉ የሚጠቁሙ ተአማኒ ክሶች እንዳሉ ገልጸዋል። አንካራ ክሱን በአጽንኦት አስተባብላለች፣ ይሁንና የተባበሩት መንግስታት ድርጅት ክሱን እንዲመረምር አልፈቀደችም። የቱርክ ፕሬዚደንት ሪሴፕ ታይፕ ኤርዶጋን የአውሮፓ ህብረት ከስልጣን ሊገለብጠኝ ይፈልጋል ሲሉ ከሰዋል። ቱርክ በአውሮፓ ህብረት አባልነት ትቀጥል እንደሆነ ለመወሰን ረፈረንደም ወይም ህዝበ ውሳኔ ሊያካሂዱ እንደሚችሉም አመላክተዋል። በመጨረሻም ከኢራቋ ፋሉጃ የተፈናቀሉ ስደተኞች በከፍተኛ ሙቀትና በውሃ እጥረት እንዲሁም በመጠለያ እጦት እየተሰቃዩ መሆናቸው ተገልጿል። ወደ ሶስት ሺህ ለሚሆኑ ስደተኞች ንጽህናው ያልተጠበቀና ክፍት የሆነ አንድ መጸዳጃ ቤት ብቻ እንዳለም ተገልጿል። መጸዳጃ ቤቱን የሚጠቀሙበት ሴቶች ሲሆኑ፣ ወንዶችና ህጻናት ደግሞ ከበስተኋላ የሚገኝ ሜዳ ላይ ነው የሚጸዳዱት። ተፈናቃዮቹን በመርዳት ላይ ከሚገኙት ግብረሰናይ ድርጅቶች አንዱ የሆነው የኖርዌይ የስደተኞች ካውንስል ብርቱ ጥረት እያደረገ እንደሆነም ታውቋል። ዜናው አበቃ። ዜናዎቹን አደመጥን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የዕለቱ አብይ ርዕስ ማክሰኞ ዕለት የተባበሩት መንግስታት የመብት አጣሪ ቡድን የኤርትራ ባለሥልጣናት በዜጎቻቸው ላይ እየፈጸሙ ነው ያላቸውን ሰፊ የመብት ጥሰቶች አስረድቶ የኤርትራ መሪዎች ከዓለም አቀፉ የወንጀል ፍርድ ቤት ወይንም በሌሎች የፍትህ ችሎቶች ክስ እንዲመሠረትባቸው መጠየቁም ይታወሳል። አጣሪ ኮሚሽኑ ሪፖርቱን ባቀረበባት ጄኔቫ የድጋፍና ተቃውሞ ሰልፎች ሰሞኑን ሲከናወኑ ቆይተዋል። የአፍሪካ ህብረት መቀመጫው አዲስ አበባና በትግራይ የስደተኞች ጣቢያ የሚኖሩ ኤርትራውያን በዛሬ ሁለት የድጋፍ ሰልፍ አድርገዋል። የኮሚሽኑን ሪፖርት በመቃወም ብዙ ሺህ አቤቱታዎችም ተሰብስበዋል። በኤርትራ መንግስት ባለሥልጣናት ላይ የቀረቡት ክሶች ግድያ፣ ባርነት፣ ወከባና አስገድዶ መድፈርን ያካተቱ ናቸው። የዚህ ሪፖርት ቀጣይ ሂደት ምንድን ነው? ባልደረባችን ሳሌም ሰሎሞን የአጣሪ ኮሚሽኑን ሊቀመንበር ማይክ ስሚት አነጋግራለች። ሄኖክ ሰማግዜር ዝርዝሩን ያቀርባል። በዚህ ሳምንት የተባበሩት መንግስታት ድርጅት በኤርትራ ላይ የሰብአዊ መብት ይዞታን እንዲመረምር የሰየመው አጣሪ ኮሚሽን የኤርትራ ባለስልጣናት በዜጎች ላይ ያደርሷቸዋል ያላቸውን ወንጀሎች ለሰብአዊ መብት ኮሚሽኑ አቅርቧል። ዘገባው በኤርትራ ላይ እንደ ሀገር የቀረበ ሳይሆን በተናጠል መሪዎች የፈጸሟቸውን የግለሰብ የሰብአዊ መብት ጥሰቶች ላይ ያተኮረ ነው ተብሏል። በተለያዩ ሀገሮች የመብት ይዞታዎች ላይ የሚቀርቡ ዘገባዎች የተለመዱ ቢሆንም የአጣሪ ኮሚሽኑ ዘገባ ግን መሪዎቹ በዓለም አቀፉ የወንጀል ፍርድ ቤት አይሲሲ ወይም በሌሎች ችሎቶች ጉዳያቸው እንዲታይ የሚጠይቅ ነው። የአጣሪ ኮሚሽኑ ሊቀመንበር ማይክ ስሚት እንደገለጹት የተባበሩት መንግስታት የሰብአዊ መብት ኮሚሽን በዚህ ሳምንት ውሳኔ እንደሚያሳልፍ ይጠበቃል። በዚህ ውሳኔ ጉዳዩን ወደ ተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በመምራት ባለስልጣናቱ ተጠያቂ እንዲሆኑ የሚደረግበትን መንገድ ኮሚሽኑ እያፈላለገ መሆኑን አስታውቋል። ጉዳዩ ለጸጥታው ጥበቃ ምክር ቤት እንዲተላለፍ ጠይቀናል። በዓለም አቀፉ የወንጀል ፍርድ ቤት አይሲሲ ክስ እንዲመሰረት የመጠየቅ ስልጣን ያለው የጸጥታ ጥበቃው ምክር ቤት ብቻ ነው። የሰብአዊ መብት ኮሚሽኑ ይህንን ጥያቄ በውሳኔ ያጸድቃል ወይ? ስለዚህ የማውቀው ነገር የለም። ያን ባያደርጉ ወይንም አድርገውትም ቢሆን ሌሎች አማራጮች አሉ። የአፍሪካ ሕብረት በጉዳዩ ላይ ተጠያቂነት እንዲኖር ልዩ ችሎት እንዲያቋቁም ጠይቀናል። በቅርቡ በሂሴን ሀብሬ ላይ በልዩ ፍርድ ቤት የተመሰረተው ክስና የጥፋተኝነት ውሳኔ ለዚህ ሂደት እንደ ምሳሌ ሊሆን ይችላል ብለዋል። ማይክ ስሜት ለመሆኑ የትኞቹ የኤርትራ ባለስልጣናት ናቸው እንዲከሰሱ የተጠየቀው? በሚል ላቀረብንላቸው ጥያቄ ሲመልሱ አስቀድሞ የፕሬዚዳንት ኢሳያስ አፈወርቂ ስም የተጠቀሰ ቢሆንም በማክሰኞ ዘገባው ግን ስማቸው አልተጠቀሰም። ይሄ ያልተደረገበትን ምክንያት ሲያስረዱ ክሱ የቀረበባቸው ግለሰቦች መብትን ለመጠበቅ እንደሆነ አስረድተዋል ስንስ ዊር ኖት ኢን ፖዚሽን ቱ ስፒክ ቱ ዞዝ ፒፕል ዊ ብሊቭ ድርጊቱን ፈጽመዋል ብለን የምናስባቸውን ሰዎች ለማነጋገር አልቻልንም። የእነርሱን ምላሽና በበኩላቸው ጉዳያቸውን የሚያስረዱበት መንገድ ስላልተመቻቸ ስማቸውን ከመጥቀስ ተቆጥበናል። ይሄ እንግዲህ ፕሬዚደንቱንም ያካትታል። በዝርዝር የተካተተው ማስረጃ አቃቢ ሕጎች ክስ ለመመስረት ከወሰኑ ለምርመራ መነሻ መረጃ ሊሆናቸው እንደሚችል ሊቀመንበሩ ገልጸዋል። የመንግስታቱ ድርጅት የኤርትራ የሰብአዊ መብት አጣሪ ቡድን ሊቀመንበር ማይክ ስሚት ዘገባቸውን የሚቃወሙና የሚደግፉ ሰልፎች መከናወናቸውን ገልጸው በተቃውሞ 45000 አቤቱታ ደብዳቤዎች እንደተቀበሉ ስምንቱ ደግሞ ከኤርትራ መሆናቸውን ገልጸዋል። ሁሉንም አንብበው ወደ 500 ለሚሆኑት በስልክ ተጨማሪ መረጃ መቀበላቸውን ይናገራሉ። አንዳንዶቹ በተናገሩት ሲጸኑ፣ ሌሎቹ ደግሞ ጻፉ ተብለን ነው፣ ሌሎች ደግሞ ከሀገር ለመውጣት እንዲረዳን በማሰብ ነው የሚሉ በርካታ ምክንያቶችና ምላሾችን ማግኘታቸውን አስረድተዋል። ለሁለቱም ወገኖች የምለው በነጻ ሀገር ሆነው ትክክል ነው ብለው ለሚያስቡበት ዓላማ ሰልፍ መውጣታቸው መልካም ነገር መሆኑን ነው። ሁለቱንም ወገኖች በእጅጉ እናከብራለን። የኤርትራ መንግስት በአጣሪ ኮሚሽኑ የቀረበው ውንጀላ በርዕዮተ ዓለም የተመራና የዓለም አቀፍ ተቋማትን ሥልጣን የተላለፈ ነው ሲል ውድቅ አድርጎታል። አድማጮች፣ ቀደም ሲል እንደተገለጸው የተባበሩት መንግስታት የሰብአዊ መብት አጣሪ ኮሚሽን ያወጣውን ሪፖርት በመደገፍ ሰልፎች እየተካሄዱ ነው። ከመላ አውሮፓ የተሰባሰቡ ኤርትራውያን ጄኔቫ ላይ ያደረጉትን ሰልፍ እናስቀድም። እኔ ስሜ የማነ ገብረ ማርያም ነው የምባለው። እዚህ ስዊዘርላንድ ነው የምቀመጠው። በተጨማሪ ደግሞ የዚህ ሰላማዊ ሰልፍ የሚያዘጋጀው ኮሚቴ አባል ነኝ ማለት ነው እና ዛሬ ሰልፍ የወጣንበት ምክንያት በትልቁ ከአንድ ዓመት ተኩል ጀምሮ ምስክርነት የሰበሰበው የማጣራት ስራ የሰራው ኮሚሽን ስራውን ጨርሶ የኢሳያስ ስርአት በሰብአዊ ፍጡር ላይ ወንጀል ሰርቷል ብሎ የደረሰበትን ሪፖርት እና ወደ ዩኤን ሴኩሪቲ ካውንስል ከዛም ወደ የዓለም አቀፍ ፍርድ ቤት እንዲያሳልፍ ያደረገውን እኛ ኤርትራውያኖች ደግሞ በጣም እንደምንደግፈው እና ያውም የተመሰከረው በእውነት ከተደረገው ትንሹ ክፋል እንጂ ከዛም በላይ በደል ኤርትራ ውስጥ ተደርጓል እና ይሄ በአለም ላይ ሲታወቅ እና ሲመዘገብ፣ ኤርትራዊ ደግሞ በቀጥታ የሚመለከተው ይሄ ነገር ድጋፉን ለመግለጽ ነው የወጣው። እንግዲህ ድጋፍ የሰጡ አሉ፣ የተቃወሙም አሉ፣ እንደዚሁም አቤቱታ ያስገቡም አስቀድመው ነበረ። እናንተ የምትቃወሙት በተለይ በኤርትራ ያለውን የሰብአዊ መብት ሁኔታና ደግሞ የተባበሩት መንግስታት ድርጅት ያደረገውን ማጣራት የምትደግፉት ለምንድን ነው? ያልተነገረ እንጂ ያልተደረገ ነገር የለም የሚባል ምስል አለ እና እስከ መቼ ነው በደል የበደለ ወንጀል የፈጸመ ያለ ፍርድ ዝም ብሎ መቀጠል የሚችለው? በዛሬ እለት ታዲያ በጄኔቫ ባደረጋችሁት ሰላማዊ ሰልፍ ከተባበሩት መንግስታት ድርጅት እንግዲህ ከሰብአዊ መብት ኮሚሽኑም ሆነ ከሌሎች ያገኛችኋቸው እና ያነጋገሯቸው ባለስልጣናት ነበሩ? ካሉስ ምን አላችኋቸው? አዎ፣ ሁኔታው አንደኛ ማለት ብዙ የማይታወቀው ነገር ምንድን ነው፣ እስቴፖ ደረጃው ከዚህ ቀጥሎ ወዴት ነው የሚሄደው የሚባለው እና ይሄ ሰላማዊ ሰልፍ ሙሉ አውሮፓ የመጣው ሰው ድጋፍ እንዳላቸው፣ ምክንያቱም የኮሚሽኑን የማጣራት ስራ የኤርትራ መንግስት ስላናናሰው ወይ የለም ስላለ የሌለ ሳይሆን አዎ አለ ብለን ምስክርነት ሰሞኑን ከሰኞ ጀምሮ የዚህ የለውጥ ፈላጊዎች ተወካዮች ውስጥ የመሰማት እድል አጋጥሟቸው ሁኔታውን በትክክል ገልጸውታል። እና በዚሁም ደግሞ ወደሚቀጥለው ደረጃ ይህን ሴኩሪቲ ካውንስል በሚደረገው እንትን ላይ እንደሚቀርብ ነው የታወቀው ማለት ነው። ወደ ኢትዮጵያ እንሂድ ደግሞ በትግራይ ክልል በሚገኙ አራት የኤርትራውያን ስደተኞች ካምፕም ሰልፎች መካሄዳቸው ታውቋል። የትግርኛ ክፍል ባልደረባችን ገብረ ገብረ መድኅን በማይ አይኒ ካሉ ስደተኞች ሁለቱን አነጋግሯል። ሁሉም ሙሉጌታ ወልዳብ ይባላለሁኝ። እዚሁ የማይ ዓይኒ ካምፕ የስደተኛ መጠለያ ሰፈር ነው ያለውኝ። ሰላማዊ ሰልፍ ነው በጣም በጣም እንደስሙ ሰላማዊ ሰላማዊ ሆነ። በጣም ደማቅ ወኔ ቅስቃሴ የተሞላበትና የህዝቡን ድጋፍ በሚገባ የተንጸባረቀበት ቀን ነበረ። በጣም ሰፊና የመላውን ህዝብ ሱታፊ የነበረበት በጣም ደማቅ ሰላማዊ ሰልፍ ነበረ። ምን ያህል ህዝብ ተሳትፎበታል? እንዲያውም ቢያንስ ቢያንስ ኔ እንኳን ከአስር ሺህ በላይ ነው የምለው። በእድሜ በኩልም ያየን እንደሆነ ከትንሻቸው ህጻናት እስከ አዛውንቶች የ ሰባ ሰማንያ አመት እድሜ ያላቸው አዛውንቶቹ እንዲያውም ተሳትፈዋል። በሙሉ ሉ በጋለ ስሜት እና በከፍተኛ ጽሁፍ ነበር ሰልፍን ያዘዳማቁ። እዛ የኤርትራውያን ስደተኞች ካምፕ ህጻናት እንዳሉ እናውቃለን። አሁንስ ይገልጹልኝ አቶ ሙልጌታ ግን የ የሰማንያ እና የሰባ አመት ሁሉ ተሳትፈዋል ብለዋል እና የሰማንያ እና የሰባ አመት አዛውንቶች እዛ መጠሪያ ውስጥ አሉ በቁጥር ምናልባት ቢያንሱ ትንሽ ሊሆኑ ይችላሉ። ካልሆነ በስተቀር ካምፑ ያው ከሰባት ዓመት እድሜ በላይ ስላለው ትንሽ ሊሆኑ ይችላሉ እንዲያውም። የአረጋውያን ማህበርም የሚባል አለ እዚህ ካምፕ ውስጥ የተደራጀ በእርስ በርሱ ማለት ነው። ደግሞ እነሱም በታላቅ ሆኔ ነበር የተንቀሳቀሱት። ምክንያቱም ኤርትራ ታሪክም ከመጀመሪያ ሆና እስከ መጨረሻው ራሳቸውን እውቀት ነገር ነው እና በታላቅ ጨዋታ እና በታላቅ በጋል ሙቀት ነበር የበሳተው። አላማው ምንድን ነው? አላማውን በዩናይትድ ኔሽንስ የተደራጀውን ሰብአዊ መብት አጣሪ ኮሚሽን ድጋፍን ለመስጠት ነበረ። መጀመሪያ ነገር ባለፈው ፌብሪዋሪ እንዲያውም መጥተው ነበር ና እዚህ ጋር የቃለ ምስክርነታችን አይተን ሰጥተን ነበር ለአጣሪ ኮሚሽኑ። ስለዚህ ይህንን ችግር ያጋጠምን እኛ ጋር እንደመሆኑ መጠን ከሌላ ሳንጠብቅ እኛ ራሳችን ምስክሮች እንደሆኑ ለመግለጽ ና ለመርማሪ ኮሚሽኑ ድጋፍ ለመስጠት ነው። ለመሆኑ አቶ ሙልጌታ በኤርትራ መንግስት የደረሰብህ በደል በግልህ ይሁን በቤተሰብ አካባቢ አለ? አሁ ምንድን ነው ማስታወስ ያለብን ነገር በእኔ የደረሰና በጓደኛ የደረሰ ጓደኛ የደረሰውን ነገር እኔ ጋር መድረሱ ስለማይቀር ሁሉንም ብቻ ለማንኛውም ነገር ማንኛውም ቤተሰብ ኤርትራ ጋር ቢያንስ ቢያንስ ራሱ ካልተነካ የእሱ የቅርብ ቤተሰብ መነካት ስለማይቀር እና ስለሚነካም በዚህ ነበር እኔ ወጣ። ለምሳሌ በራሴ በኩል እንደዚህ ታስሬ ያለሁኝ የእሱን ጽዋም ጠጥቻ አለሁ። ለማንኛውም ግን የባሰውን እንዳይመጣ ብዬ ነው እኔ የመጣ። ለምን ያህል ጊዜ ታሰር? እስከዚህ ማስከፊ እስራት አይደለም። የአንድ ስድስት ወር ነበር የታሰሩት። ገብረ ገብረ መድህን ያነጋገራቸው ሁለተኛዋ ኤርትራዊት አገር ውስጥ ለሚገኙ ቤተሰቦቼ ደህንነት እሰጋለሁ በማለት ስማቸውን እንዳይጠቀስ ጠይቀዋል። ሰላማዊ ሰልፍ የነበረው ዛሬ ለመንግስት ኢትዮጵያ ጠይቀን ፍቃድ ከተሰጠን በኋላ ሰላማዊ ሰልፉን አረግ ነው ማለት ነው። ይደስ እንዲወርድ ወይ ደግሞ ከቦታው እንዲነሳ ወይ ደግሞ በቃ ፍርድ እንዲፈረድበት ነበር ያ ቀንዱ መውጫችን ማለት ነው። ለመሆኑ እድሜ ስንት ነው? እድሜ ሀያ ዘጠኝ ሀያ ዘጠኝ ከሀገርች ከወጣሽ ስን ጊዜ ሆነሽ ሰባት አመት አረኩ ሰባት ዓመት እዚሁ መጠለያ ካምፕ ነው ያለሽው ምን ያህል ተሳታፊዎች ነበሩ እዛ የዛሬው ሰላማዊ ሰልፍ ምን አረጋችሁ በግምት ነው አንድ በእኔ ግምት ማለት ነው ብዙ ሰው ነው የነበረው አንድ ሰባት ሺህ ምናምን ይሆናል ተሰባስባችሁ ምንድን ነው ያረጋችሁት ወንዶች ጸጉራቸውን ተላጭተው ባዶ እግራቸውን ነበሩ። ያው ሴቶችም የለቅሶ የሐዘን ልብስ አርገው ጥቁር ያላቸው ጥቁር አርጎ ነጠላውን የሚዘቀዝቅ ነጠላውን ዘቅዝቆ በእንደዛ ነው ያሳለፍ ነው። እንደገና ደግሞ የእሱን ፎቶ በማቃጠል ማለት ነው የፕሬዚዳንት ኢሳያስ አፈወርቅ ፎቶ። ባዶ እግራቸውና ጥቁር የሐዘን ልብስ መልበስ ምንን ለማሳየት ነው? ለምንድን ነው? ጥቁር ልብስ በየለበስ ነው ያው የተነሳ ነው። ብዙ ህልጡቶች ብዙ ትንንሾች ስለሞቱ ባህር ላይ ያው ደግሞ ሀገራችን ደግሞ ምንም እርካታ የሌላት ስለሆነ ሰላም ስለሌለ ጥሩ መንግስት ስላልለን በቃ እሱ ነው የኔ መግለጫ ይሄ ነው። ምክንያቱም ጥሩ መንግስት ቢኖር አቅፎ በያዘን ነበር፣ እኛም ስደት ባለወጣን ነበር። የኢትዮጵያ መንግስት ነው ያስተባበረው ይሄ ሰላማዊ ሰልፍ ለሚሉት ምን መልስ አለሽ? ይሄ ውሸት ነው የምለው። ምክንያቱ የኢትዮጵያ መንግስት ለእኛ ውጡ አትውጡ አይሉም። ምክንያቱ እንደ ፍላጎታችን ነው የምንኖረው። ነጻነት አለን ከሀገራችን ይበልቅ። ስብሰባ ላይ የፈለግነውን እየተናገርን የፈለገውን እያደረግን። ምክንያቱ እኛ ማህበር አለን፣ የሴቶች ማህበር የሽማግሌዎች ማህበር እንደዛ እንደዛ የተለያየ ማህበር አለ። ማህበሮች ሁሉ ተስማምተን ተደራጀተንበት የተነጋገርንበት ከዛ ለኢትዮጵያ መንግስት ጠይቀን መጠየቅ ስለሚገባን ከፈቀደልን በኋላ ደግሞ ያው ሰልፉን አረግን ማለት ነው እንጂ እሱ የተተባበረን ነገር የለም። በአዲስ አበባም እንዲሁ የኤርትራ ስደተኞች ኮሚሽኑ ላወጣው ዘገባ ያላቸውን ድጋፍ በአፍሪካ ህብረት ዋና ጽህፈት ቤት ፊት በሰላማዊ ሰልፍ ገልጸዋል። ዘገባው አያሌ ኤርትራውያን ያሳለፉትን ስቃይ ያንጸባርቃል ብለዋል ሰልፈኞቹ። በተጨማሪም የሱዳን መንግሥት ኤርትራውያን ስደተኞችን ወደ መጡበት እንዲመለሱ የሚወስደው እርምጃ ክፉኛ እንዳሳሰባቸው አስታውቀዋል። መለስካቸው ማ ነው ይህን ተከታይ ዘገባ የላከው። በመቶዎች የሚቆጠሩ በኢትዮጵያ የሚኖሩ የኤርትራ ስደተኞች ዛሬ ረፋዱ ላይ በአዲስ አበባ ከተማ ከገነት ሆቴል ተነስተው አፍሪካ ህብረት ዋና ጽህፈት ቤት ፊት ለፊት በመድረስ በተባበሩት መንግስታት ድርጅት የኤርትራ ጉዳይ መርማሪ ኮሚሽን ላወጣው የሰብአዊ መብት ረገጣ ዘገባ ያላቸውን ድጋፍ በሰላማዊ ሰልፍ ገልጸዋል። ሰላማዊ ሰልፈኞቹ ለአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ኢንኮሳዛና ዲላሚኒ ዙማ ባቀረቡት ደብዳቤ ዛሬ እዚህ የተሰበሰብነው ኤርትራውያን የኤርትራን መንግስት የሰብአዊ መብቶች አያያዝ እንዲመረምር በተባበሩት መንግስታት ድርጅት የተቋቋመው መርማሪ ኮሚሽን ከቀናት በፊት ይፋ ላደረገው ዘገባ ያለንን ጠንካራ ድጋፍ ለመግለጽ ነው ብለዋል። ይህ ዘገባ አያሌ ኤርትራውያን ሰለባ የሆኑበትን ድርጊት በሚገባ የሚያጋለጥ እንደሆነም ሰልፉን ካስተባበረው ኮሚቴ አባላት አንዱ ለሊቀመንበሯ ተወካዮች በንባብ አሰምተዋል። መርማሪ ኮሚሽኑ በምርመራ የደረሰበት እኛ ሰለባ የሆን ህዝቦች አስቀድመን የምናውቀውንና ለአመታትም ያሳለፍነውን ስቃይ የሚያረጋግጥ ነው። ኮሚሽኑ የኤርትራ መንግሥት ባለሥልጣናት የሚከሰሱባቸውን በሰብአዊነት ላይ የፈጸሟቸውን ወንጀሎች በነጻ መንገድ ያረጋገጠ ነው። ስለሆነም እነዚህ ባለሥልጣናት ለፈጸሙት ግድያ፣ ሥቃይና የሰብአዊ ድርጊቶች፣ ወከባና ከሕግ ውጪ እስር የመሳሰሉ ወንጀሎቻቸው ኃላፊነቱን መውሰድ ይኖርባቸዋል። በአሁኑ ጊዜ በኤርትራውያን ላይ የሚፈጸም ማንኛውም በደል በመላ አፍሪካ የተፈጸመ ሆኖ እንደሚቆጠር ያላቸውን እምነት የገለጹት ሰልፈኞች የህብረቱ ኮሚሽን ሊቀመንበር በአሁኑ ጊዜ በኤርትራ ውስጥ እየተፈጸመ ያለውን የሰብአዊ መብቶች ረገጣ በማውገዝ በአፍሪካ የሰብአዊ መብቶችን የማራመድና የመንከባከብ ኃላፊነታቸው እንዲወጡ ጠይቀዋል። ከኤርትራ ወደ ሱዳን በሚፈልሱ ኤርትራውያን ላይ እየተፈጸመ ነው ያሉትን እርምጃም በጥልቅ ያሳሰባቸው መሆኑን ለሊቀ መንበሯ ባስገቡት ደብዳቤ አመልክተዋል። የሱዳን መንግስት ከኤርትራ የሚፈልሱ ሰዎችን ወደ መጡበት የመመለስ እርምጃው በእጅጉ አሳስቦናል። ይህን የብዙ ኤርትራውያን ሕይወት ለከፍተኛ አደጋ የዳረገ ህገወጥ እርምጃ ጽሕፈት ቤቶ እንዲያወግዘውና እንዲያስቆመውም እንጠይቃለን። የህብረቱን ኮሚሽን ሊቀወንበር ዶክተር ድላሚኒ ዙማን ወክለው ከሰልፈኞቹ ደብዳቤውን የተቀበሉት እንደገለጹት ዶክተር ዙማ በሌላ ሥራ ምክንያት ከአዲስ አበባ ስለወጡ ሊከበሏቸው እንዳልቻሉ ገልጸዋል። ይህ የድጋፍ ደብዳቤያቸውና ጥብቅ ጥሪያቸው ለሚመለከተው የኮሚሽኑ አካል እንደሚደርስም አረጋግጠውላቸዋል። በኢትዮጵያ አያሌ ተቃዋሚ ፓርቲዎች በየጊዜው ሰላማዊ ሰልፍ ለማድረግ እውቅና ሲጠይቁ እድሉ እንደሚነፈጋቸው ይናገራሉ። እውቅና እንደተሰጠ ቆጥረው ሲወጡም በፀጥታ ኃይሎች በኩል ፈቃድ የሌለው ሰልፍ ነው በሚል ግጭት እንደሚፈጠርና ጉዳት እንደሚደርስም ያሳውቃሉ። ከ1997 ምርጫ ወዲህ ይህ መብት በእጅጉ እንደተጣበበም ብዙዎቹ ይናገራሉ። በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የነበሩትና በማኅበራዊና ፖለቲካዊ ሀያሲነታቸው የሚታወቁትን ዶክተር ዳኛቸው አሰፋን ዛሬ ኤርትራውያን ስደተኞች ካደረጉት ሰላማዊ ሰልፍ ጋር አያይዤ በዚህ ጉዳይ ላይ ያላቸውን አስተያየት ጠይቂያቸው ነበረ። እንዴት መሰለህ፣ እኔ አሁን ለምሳሌ እንዳንድ ኢትዮጵያዊ ዜጋ አሜሪካን ሀገር ወይም ዩሮፕ የኢትዮጵያን መንግሥት አስመልክቶ እዛ ያሉ ኢትዮጵያውያን ሰላማዊ ሰልፍ ሲያደርጉ የመብት ረገጥ አለ፣ ችግር አለ ብለው ሲሉ ትደግፍ ላይ ነው አሁን ደግሞ ኤሪትራውያን አዲስ አበባ ሆነው ሀገራችን ላይ ችግር አለ ሲሉ ድጋፍ እሰጣሉ። በሌላ በኩል ግን ይሄ ከተማ እንደውም ሰላማዊ ሰልፍ ሰላማዊ ሰልፍ ጥማት አለ። አምነስቲ ኢንተርናሽናል ወይም ሌላ ቡድን ኤሪትራያን ብቻ አይደለም የወጣው ኢትዮጵያ ብላ ሲያወጣ እኛ ዜጎች የኢህአደግ አባል ያልሆነው ዜጎች ይሄንን ሪፖርት እንደግፋለን፣ አምነስቲ ኢንተርናሽናል የሚወጡትን እና ሰላማዊ ሰልፍ እንውጣ ብንል በፍጹም አንችልም። ዱላ ነው የሚጠብቀት ማንኛቸውም የፖለቲካል ፓርቲ እንደውም፣ ለብዙ አመታት ነው ምንም አይነት የሰላማዊ ሰልፍ በሰላም ተቃውሞን የማሰማትና አንዳንድ ነገሮችን የማድረግ በፍጹም የተከለከለበት አገር ነው ኢትዮጵያ። በፍጹም ነው የምልህ። የመጨረሻ ሰላማዊ ሰልፍ የሞከሩት እነ ብሉ ፓርቲና አንድነት ፓርቲ ከማፍረሳቸው በቀር ነበር እነሱም የደረሰባቸውን ድብደባ ሆስፒታል ነው የተጨመሩት እና የተበደለ ህዝብ አለ። ኤሪትሪያዊ ህዝብ ሰላማዊ ሰልፍ እንዲወጣ ይኸው ሀገራችን ላይ ፈቀድን ለማለት የፖለቲካ ፍጆት ካልሆነ መጀመሪያ ቤታችን ያለውን ኤሪትሪያም እኮ ታደርጋለች። ኤሪትሪያን ቴሌቪዥን እሰማለሁ እኮ ኢትዮጵያ ውስጥ መብት ረገጣለ አለ ይሄ ለነሱ የፖለቲካ ጨዋታ ነው በግራም በቀኙ። እና እኛ ቢፈቀድልን ኖሮ ህዝቡ ቢፈቀድለት ኖሮ ይሄንን ኢትዮጵያ ውስጥ ሰላማዊ ሰልፍ ተደረገ የሚለውን ከበሬታን ሰጠው ነበር፣ ግን ያም ሆነ እኛ አልተደረገልንም ብለን ኤሪትራውያን በራሳቸው ቮለንተሪሊ ከወጥ ያላጠናውት መደገፋቸው የሀገራቸው የመብት ሁኔታ እንዲሻሻል ሰላማዊ ሰልፍ መውጣታቸው አንደኛ የራሳቸው ጉዳይ ነው፣ የራሳቸው መብት ነው እና አንድ ኢትዮጵ እንደ አንድ ኢትዮጵያ ዜጋ የምደግፈው ነው ይውልሃሉ። በጣም አመሰግናለሁ፣ በጣም አመሰግናለሁ። መልስካቸውን ለዘገባው እናመሰግናለን። ከምሽቱ ሶስት ሰዓት ተኩል ሆን አድማጮቻችን፣ እስካሁን ሰፋ ያለውን ዘገባ የሰማችሁት ከዕለቱ አብይ ርዕስ ነበረ። ወደ መጽሔቱ ትንታኔ እንለፍ። በሻሸመኔ ከተማ ጨለማን ተገን በማድረግ በሚፈጸሙ ወንጀሎች ሰዎች እየተገደሉ እንደሆነ በሦስት ሳምንት ጊዜ ውስጥም ሰባት ሰዎች መሞታቸውንና ግድያው የሚፈጸመው ደግሞ በፌሮ ብረት እና በስለት እንደሆነ በሻሸመኔ ከተማ የሚኖሩ ተማሪዎች ገልጠዋል። ተማሪዎቹ ግድያውን በመቃወም ለተቃውሞ ሰልፍ ቢወጡም ተቃውሟቸውን ሳያሰሙ ፖሊስ እንደበተናቸው ለአሜሪካ ድምፅ ተናግረዋል። የከተማዋ ፖሊስ በበኩሉ ሰዎች መገደላቸውን አምኖ የሞቱትም ሁለት ሰዎች ብቻ ናቸው ብለዋል ሲሆን ግርማላት ካለፉት ሶስት ሳምንታት ጀምሮ በሻሸመኔ ከተማ ውስጥ በአሳቻ ቦታና ጨለማን ተገን በማድረግ በድንገት ሰዎች እየተገደሉ እንደሆነ ተማሪዎች ይናገራሉ። ትብለጥ ጎሳ የተባለች የሁለተኛ ደረጃ የ11ኛ ክፍል ተማሪ ስለ ሁኔታው ለአሜሪካ ድምጽ ስትናገር በከተማ ውስጥ በቅርብ ጊዜ ውስጥ የተደረገ ምንም አይነት የኦሮሞ ተማሪዎች እንቅስቃሴና ተቃውሞ እንደሌለ ገልጻ፣ ነገር ግን በማይታወቅ ሁኔታ ጨለማ አንተገን በማድረግ በፌሮ ብረትና በስለት እየተወጉ ሰዎች እየሞቱ ነው ትላለች። በሸሸመኔ አካባቢ በጣም ሰዎች በየቀበሌ እየሞቱ ያድራሉ፣ እና በሸሸመኔ ዙሪያ ያለው ነገር በጣም ችግር ነው። ሰው ወጥቶ መግባት አልቻለም። ተማሪዎች ደግሞ ይህን እንቃወማለ እኛ እንቃወማለን ብለን ነበረ ሰልፍ የወጣደ ሰልፉ ደግሞ አይቻልም ነበረ የተባለው። የከተማውን አስተዳዳሪ ጠይቀን ነበረ። እንኳን እኛ አይደለም እኛ የምመለሰው ወዳች የሚቀጥለው አካል ጠይቁ ነበር የተባለው። ግን ተማሪዎች እምብ ብለን ወጥተናል። ከኛ ከእኛ ጋር ማ ልጅም ተገሎብን ነበረ አ ለአንደኛ ክፍል ተኛ ጋር ቁጭ ብሎ የሚማር ልጅ አራ አስራ አንድ ክፍል ተማሪ ነበረ። እኛ ሳንት ከክፍል ተማሪዎች ነን። ልጄ እንዴት ይገደሉብናል? ተማሪ ከኛት እንዴት ይጎላል? በየሰዓቱ ወይ ወጣቶች ተገለው ሜዳ ላይ ይጠላሉ። ይህ ሁኔታ ያሳሰበን ተማሪዎች ከቦታው ተሰባስበን ከተነጋገርን በኋላ ሰዎች ሊገደሉ አይገባም፣ ፖሊስ ከተማ ውስጥ እስካለ ድረስ ጥበቃም ሊያደርግ ይገባል በሚል ተቃውሞ ለማሰማት ጥያቄ ብናቀርብም ጥያቄያችን ተቀባይነት ባለማግኘቱ በራሳችን ሰልፍ ወጥተን ነበር ትላለች። እንኳን እናንተ የለም ከናንተ በላይ ያለ ሰው መጠየቅ ይህን በዚህን ሰዓት አይቻልም ነበር የተባለው። እኛ ደግሞ ዝም ብለን ወጥተን ተቋማችንን አሰማን። ተማሪዎች ተሰሩ ቤት የብረተሰቦች ና እዛ አካባቢ ያሉት ሽፌሮች ና ነገር አገዙን። ከእኛ ከተሰበሰብን ተቆመውን ከነሳን በኋላ ሰዎቹ ተቀላቀሉን። በዛም ሰዓት አጋዝ መጣ እንዳለ ተማሪዎችን ብረተሰቡንም በተናቸው ናቸው። እሳኩም ሰዓት አንድ ሰዓት ቢሆን ነው። ብዙም ሳንቆይ ወዳው በተኑን። ወዳው ፌደራል መጣ። ለሞቴ ሰው ያልመጣ ስለላ አካባቢው ወረሰ እኛንም ወረረን፣ ታባታተን። ይህንኑ በተመለከተ በትላንትና እለት ሰልፍ ማድረጋቸውን የሚናገረው ሌላው ተማሪው ሞርካ ጌታቸው በከተማው እየተገደሉ የሚገኙትን የሟቾች ቁጥር በተመለከተ በተለያየ ቦታ የተለያየ ቁጥር እንደሚጠቀስ ገልጾ እኛ በትክክል ያየነው ሰባት ሰው መሞቱን ነው ብሏል። በፌሮ ነው ፌሮ ብረቱ ፌሮ ያለ ጋር ጀርባን እየወጉ ይሄኛውን ደግሞ አስራ አንደኛ ክፍል የሚማረው واټو ټوک باندې وګور مزګی په مسجد کې مړه ورته یې غوا اباتي او کډو غبا جوړه چې ورته والا تاسو ورته غو باندې بکه کاوالانو نیسي ان نو هم به څه څه دی نه او سبته هم بوزا ته او نه نه نو می وو څه کواله درا کې نو بری فلګه نو زره نن زیان کو څه مقدسانو چې کیسون رم ور مت چې بلون بوزو کو درا دی نه نې دا یې دی نو یو کا یو هونه بلو کو لګلو یو څنګه دی باندې کوي کام پکته څه څه نو ته قل دیو درو የሻሸመኔ ከተማ ፖሊስ ኃላፊ ኮማንደር አለማየሁ ታደሰ ስለ ጉዳዩ ሲጠየቁ ሰዎች መገደላቸውን አምነው የሞቱት ሰዎች ሁለት ብቻ ናቸው ብለዋል። እኛ ጋ የተገደሉት ሰዎች ሁለት ናቸው፣ ሁለት ቆስለዋል። ሁኔታው ተጋኖ እንደተነገረው አይደለም። ከዚህ በፊትም በተለያዩ ወንጀሎች ተከሰው ታስረው የነበሩና የስር ጊዜያቸውን ጨርሰው የተፈቱ የፈጸሙት ነው። እነርሱም ታስረው ፍርድ ቤት ቀርቦ ጉዳያቸው ሲታይ ቆይቶ ፍርድ ቤቱ ትናንት በሦስቱ ላይ የዕድሜ ልክ በሁለቱ ላይ ደግሞ የ23 ዓመት እስራት ፈርዶባቸዋል። ያነጋገርናቸው ተማሪዎች እንደሚገልጹት ጉዳዩ ዘረፋ ቢሆን ኖሮ ግድያው ይፈጸም የነበረው ንብረት ባላቸው ሰው ላይ ወይም ከግድያው በኋላ የተዘረፈ ንብረት ይኖር ነበር። ይህ ግን ምንም በሌላቸው ተማሪዎች ላይ የተፈጸመ ግድያ ነው ይላሉ። ተከታዩ የመጽሔት ርዕስ የእንግሊዝን ከአውሮፓ ኅብረት መውጣትና በአባልነት መቀጠል ሕዝበ ውሳኔ ውጤትና አንድምታ የሚመረምር የትንታኔ ዘገባ ነው። ለትንታኔው የረጅም ጊዜ የለንደን ነዋሪ የነበሩትንና በአሁኑ ወቅት በደቡብ አፍሪካ ብሔራዊ የምርምር ተቋም ተመራማሪ የሆኑትን ፕሮፌሰር ማሞ ሙጬን ጋብዘናል። አሉላ ከበደ ነው ያወያያቸው። ወደ ዝግጅቱ ፕሮፌሰር ማሞ ሙጪ ለወራት ከዘለቀ ክፉኛም ያከፋፈለ የሁለት ወገን ዘመቻ በኋላ እንግሊዛውያን ዛሬ አገራቸው ከአውሮፓ ህብረት ጋር ትቆይ ወይስ ትውጣ በሚለው ታሪካዊ ህዝበ ውሳኔ ድምፃቸውን ሲሰጡ ውለዋል። በአስራ ሁለት ክልሎች የተካሄደው ይህ ምርጫ ውጤቱ ቆጠራው እንደተጠናቀቀ በነገ እለት ይፋ ይደረጋል ተብሎ ይጠበቃል። የግራና ቀኝ መከራከሪያ ሀሳቦችን ይዘው ክፉኛ እየተከራከሩ ያሉ ወገኖች አሉ። እንዲያውም ባለፈው ሳምንት አንዲት የፓርላማ አባል በነፍሰ ገዳይ ጥይት እና ስለት ተገድለዋል። እስኪ ከመሰረታዊው ጥያቄ እንነሳ። ከአውሮፓ ህብረት መውጣት የሚለው ሀሳብ በራሱ ምንድን ነው? እንግሊዝ ከአውሮፓ ህብረት ወጣች ማለት ምን አይነት አንድምታስ አለው? ጥሩ ጥያቄ ነው እና ደግሞ በአለም ላይ እንደ ትልቅ ችግር ሆነው የቀረበ ጥያቄ ነው ይሄ እና እንግሊዞች ወጡም አልወጡም እንኳን ከአውሮፓ ጋር ከአለም ጋር መቼም መለያየት አይችሉም። አንደኛ ነገራቸው ምንድን ነው? የእነሱ ቋንቋ የአለም ቋንቋ ሆኖላቸዋል። ሁልጊዜ መገናኘታቸው አይቀርም። አሁን የእነሱ ትልቁ ችግራቸው ምንድን ነው? ነጻ ሰው የሰራተኛው እንቅስቃሴ በነጻ ስለሆነ ብዙ ከምስራቅ አውሮፓ ብዙ ሰው እየመጣ ብዙውን ስራ ያዘባቸው እና እዛ ላይ በተለያየ መንገድ ህዝቡ ስራ ወሰዱብን እና ጎዳንም ከዚህ ጋር የተያያዘም አብዛኛው ሌላው ደግሞ ባህላችንም እንትን አለው ነው ተበረዘው። አሁን ለምሳሌ ለውጭ ሀገር ሰው ለምሳሌ ሲመጡ ብዙዎቹ ልጅ ይወልዳሉ። ፈረንጅ ወይ አንድ ልጅ ወይ ሁለት ልጅ ነው የሚወልደው። እነሱ በባህላቸውም በዛ አድርገው ይወልዳሉ። በጥቅም ደረጃ ስታየው ቤት ይሰጣቸዋል። ሲስተሙ እንደነ አሜሪካ አይደለም። እንደእናንተ ብዙ ልጅ ካለህ በልጅ መጠን ቤት ይሰጡሃል። ድጎማውም ይሰጣል። ድጎማው ደግሞ እኩል ነው እና ይሄን ሲያዩ ይሄን ሁሉ ለፍተን ይሄን ሁሉ ሰርተን እነዚህ ሰዎች መጥተው ወሰዱብን። ሌላው ደግሞ ቁጥራቸው እየበዛ ሲሄድ እኛም ወደ ታች እንሆናለን፣ ቁጥራችን ያንሳልን እና ከዛ በኋላ እንግሊዝ ሊጠፋብን ነው። እውነትም ይሁን አይሁንም ይሄ አይነት ይዞታ ነ በተለይ ቀኝ አክራሪው ወገን የሚያየው ምንድን ነው፣ እንግሊዝ በዚህ መንገድ ከቀጠል እንግሊዝ ሊጠፋብን ነው፣ ዞራ ዞራ የውጭ ህዝቦች በቃ ሊቆጣጠሯት ነው። እና ይሄን ከመሆኑ በፊት እኛ ራሳችን ጠንቀቅን በል የሚል ነው፣ አሁን ለብቻ እንሆን የሚለው እና እንዳልከው በጣም ተከፋፍለዋል። ሌላው ግን ከፖላንድ፣ ከሀንጋሪ፣ ቼኮስሎቫኪያ፣ ከሁሉ ይሄ ምስራቅ የምትለው አውሮፓ ብዙ ሰው አለ ወደ እንግሊዝ ሀገር የመጣ አሁን ኦክስፈርድ ሰርክስ ብትሄድ እንግሊዝ ሀገር እንግሊዝኛ አይደለም የምትሰማው፣ ጠቅላላ የውጭ ሀገር ቋንቋ ነው የምትሰማው። የሌላው አገር ባህል፣ አኗኗር፣ ቋንቋ ይበልጡን እየተጫነን ነው። የእኛ ማንነትና የአኗኗር ዘይቤያችንም እየተቀየረብን ነው የሚለው ስጋት ሰሞንኛው በተለይ ሶሪያን ከመሳሰሉ ከመካከለኛው ምስራቅ ሀገሮች በከፍተኛ ቁጥር ከሚፈልሰውና አውሮፓን ካስጨነቀው ግዙፍ ፍልሰት ባሻገር አውሮፓ ውስጥ ራሱ ከአንዱ ወደ ሌላ ስራ ፍለጋ የሚመጣው ህዝብ ፈጥሮብናል ያሉት ጫና ለአሳሳቢው ተጨማሪ ስጋቱ ምክንያት መሆኑን ገልጠዋል ፕሮፌሰር ማሞ። ይሄ ስጋት እንግሊዝ ላይ ሊፈጥረው ከሚችለው በኢኮኖሚ በፖለቲካ መረጋጋት ከሌሎች ጋር ባላት ህብረት በአውሮፓ ህብረት ውስጥ ከነበራት ተጽዕኖ አድራጊነት ሚና አንጻር የምታጣውስ ምንድን ነው? እንደ ሀገር እስኪ እነሱንም በመጠኑ ይፈትሹ። ዋናው ነገር ምንድን ነው? አሁን እንግሊዝ ከአውሮፓ ጋር መሆኗ ጥሩ ነው ለእንግሊዝ ግን ችግሩ ምንድን ነው? ይሄን ከኢኮኖሚ እድገትም ሆነ የሚገኘው ጥቅም ለህዝቡ እንዴት ነው እንዴት ነው የሚደርሰው? ለማን ነው የሚደርሰው? አንድ አይነት ነገር አይደለም። ለምሳሌ እኩልነት እኩልነት የለም። እና ማን ነው የሚጠቀመው ሲባል እንግዲህ ሀብታሞቹ ውጭ ሀገር ሆነው በጣም ሀብታም እየሆኑ ከሄዱ እንደዚህ እያለ ከሄደ እንግሊዞች ሊሰማቸው ይችላል ማለት መሀከላቸው። ይሄ ነው ችግር ያለው ይመስለኛል። እና አገሩ የእኩልነት እንትን የለውም። ሁሉን እኩል ተጠቃሚ አያደርግም። እንግሊዝ ውስጥ የተወሰኑ ወገኖች ናቸው ሊጠቀሙ የሚችሉት። በሕብረቱ ደግሞ ተጠቃሚ በርካታ ሀገሮች አሉ። በሚዛን ሲታይ ነው የሚሉን። ልክነ መልካም በርከት ያሉ ጉዳዮችን ይመለከት የሚያሳድረውም ተጽዕኖ መጠነ ሰፊና በአውሮፓና በእንግሊዝ ብቻ ሳይወሰንም ወዲህ አትላንቲክን ተሻግሮ ከአሜሪካ ጋር ባለ ግንኙነት ዓለም አቀፍ ገጽታ የንግድ ሁኔታዎችን ሁሉ ይመለከታል። ነገ ውጤቱ ከታወቀ በኋላ በሆነው ነገር ላይ የሚከተል ውይይት እናቀርባለን ለአሁኑ ግን አመሰግናለሁ። እግዜር ስጥልኝ እግዜር ስጥ አንተንም እናንተም። አለምን ጥሩ አድርጎ ማስተዋወቅ ማስተማር ጥሩ ነው፣ ቀጥሉበት። አድማጮች፣ ቀጣዩ ለምሽቱ የመጨረሻ የያዝነው የመጽሔት ርዕስ ነው በዩናይትድ ስቴትስ የተወካዮች ምክር ቤት ዲሞክራቶች ምክር ቤቱ በመሳሪያ ቁጥጥር ሕግ ላይ ድምፅ እንዲሰጥ ለማስገደድ ከትናንት ረቡዕ ጀምሮ ከአዳራሹ ንቅንቅ አንልም በማለት የመቀመጥ አድማ አድርገዋል። ባለፈው ሳምንት በመወሰኛው ምክር ቤት ያሉ ዲሞክራቶችም ተመሳሳይ እርምጃ ወስደዋል። በቅርቡ ፍሎሪዳ ውስጥ ከደረሰው ግድያ ወዲህ የመሳሪያ ቁጥጥር እርምጃ እንዲወሰድ ዲሞክራቶች ግፊት ማድረጋቸውን ቀጥለዋል። በቅርብ ዓመታት ብዛት ያለው ሰው በጥይት ቢገደልም ሪፑብሊካኑ አባላት መሳሪያ መግዛትን አዳጋች የሚያድር ህግ እንዳይደነገግ ለበርካታ ዓመታት ሲከላከሉ ቆይተዋል። ላቲካ ሆክ ያጠናቀረችውን ዘገባ ቆንጅታ እየታቀርባለች። ወደ አርባ የሚሆኑ ዲሞክራት አባላት ለዩናይትድ ስቴትስ ሰንደቅ ዓላማና ለሪፑብሊኳ አንድነት ታማኝነት መግለጫውን ቃል ካሰሙ በኋላ የምክር ቤቱ አዳራሽ ወለል ላይ ቁጭ አሉ። We will occupy this floor. We will no longer be denied a right to vote. ይህንን ሸንጎ እንቆጣጠራለን። ከአሁን ወዲያ ድምፅ የመስጠት መብታችንን ልንነፈግ አንችልም። የኮነቲኬት ክፍለ ሀገሩ ዲሞክራት ጃን ላርሰን ይህን እንዳሉ ወዲያው አቋረጣቸው። የምክር ቤቱ ካሜራዎችም መቅረጽ እንዲያቆሙ ተደረገ። ጊዜያዊ አፈ ጉባኤው እረፍት እንውሰድ ሲሉ አዘዙ። ሆኖም አንዳንዱ ሸንጎ ውስጥ የነበረው እንቅስቃሴ በሌሎች የግል መገናኛ ብዙኃን መስመሮች መውጣቱ አልቀረም ነበር። ዲሞክራቶቹ አባላት አደገኛ የሆኑ ግለሰቦች መሳሪያ መግዛት እንዳይችሉ ለመከልከል ሰፋ ያለ የህይወት ታሪክ ፍተሻና ሌሎችም ቁጥጥሮች እንዲካሄዱ ነበር ሀሳብ ያቀረቡት። የምክር ቤቱ አመራር ትርጉም ያለው የመሳሪያ ቁጥጥር ህግ ለሸንጎ አቅርቦ ድምፅ እንዲያሰጥ ነው የምንጠይቀው። ድምፅ እንስጥ። የጆርጂያው ክፍለ ሀገር ዲሞክራት የምክር ቤት አባል ጃን ሉዊስ በሲቪል መብት እንቅስቃሴው ዘመን የነበረውን ዘዴ ነው በትናንቱ የቅምጥ አቤቱታ እርምጃ የተጠቀሙበት። ከአሁን ወዲያ መጠበቅ አንችልም፣ አንታገስም። ስለዚህም ዛሬ በዚህ መድረክ ላይ የተገኘ ነው አንድ እርምጃ መውሰድ እንደሚያስፈልግ አጉልተን ለማሳሰብ ነው። በሚቀጥለው ወር በሚቀጥለው ዓመት አይደለም፣ ዛሬውኑ እርምጃ እንውሰድ። ከአሜሪካውያን የሚበዛው ሕዝብ መሳሪያ ለፈለገ ሰው መሸጥ እንዳይቻል የሚያደርግ ተገቢ እርምጃ እንዲወስድ ድጋፍ ይሰጣል። ምክር ቤቱ ያን የማያደርገው የመሳሪያ ባለቤት ኃይለኛ ክፍል ግፊት እያደረገበት ነው ብለው ብዙዎች ይወነጅላሉ። ስ ታ Instead of to the National Rifle Association. ምክር ቤቱ ገና ድሮ ብሔራዊ የመሳሪያ ባለቤትነት መብት ተሟጋቾች ማህበርን ሳይሆን የአሜሪካ ሕዝብን መስማት ነበረበት። መሳሪያ አሸባሪዎች፣ በከባድ ወንጀል የተፈረደባቸው ሰዎችና ሌሎች ላይ ጉዳት በማድረስ የሚያሰጉ ሰዎች እጅ እንዳይገባ እጅግ ብዛት ያላቸው ዴሞክራቶች፣ ሪፐብሊካኖችና ከሁለቱም ፓርቲ ነጻ የሆኑ አሜሪካውያን የሚጠይቁትን ማዳመጥ ነበረበት። አንዳንዶች የመወሰኛው ምክር ቤት አባላትም ወደ ተወካዮች ምክር ቤቱ ሄደው ለዲሞክራቶቹ ጓዶቻቸው ድጋፍ ሰጥተዋል። በምክር ቤት አባልነት ደንቡን ተከትለን ድምፅ እንስጥ ብሎ ህገ መንግስታዊ መብት ለመጠየቅ በሲቪል መብቶች ትግል ዘመን የነበረ ታክቲክ ለመጠቀም መገደዳችን በጣም ያሳዝነኛል። በሪፑብሊካኖች የሚመራው የመወሰኛው ምክር ቤት ሰኞ እለት በአራት የመሳሪያ ቁጥጥር ረቂቅ ህጎች ላይ ድምጽ እንዳይሰጥ አድርጓል። የህጎቹ ተቃዋሚዎች የዜጎችን መሳሪያ የመግዛትና መሸጥ ህገ መንግስታዊ መብት የሚከለክል ስለሆነ ነው ባዮች ናቸው። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና አዲሱ አበበ ነን። ንጉሱ ታምሬ ፕሮግራሙን እስከ ምሽቱ 4 ሰዓት እየመራ አብሮን ይቆያል። አሁን ሁለተኛውን የፕሮግራም አጋማሽ እየጀመርን ነው። ቀዳሚው ባህልና ማህበረሰብ በጎጃም የሚገኙ የተፈጥሮና የተዋጽኦ ውጤቶችን ለማበልጸግ በቂ ጥረት እንዳልተሠራ የደብረ ማርቆስ ዩኒቨርሲቲ ፕሬዚደንት ተናግረዋል። የአዲስ አለማየሁ የባህል ጥናት ተቋም ይህን ጉድለት ለማጣራት ጥረት እንደሚያደርግም ተገልጿል። በዚህ ዙሪያ መለስካቸው አመሃ ያወያያቸው ዶክተር መርሻ አለኸኝ ይባላሉ። በአዲስ አበባ ዩኒቨርሲቲ የሥነ ልሳንና ጥንታውያን መዛግብት ጥናት ትምህርት ክፍል ተባባሪ ፕሮፌሰር ናቸው። በኮሌጁም የጥናትና ምርምር ምክትል ዳይሬክተር ሆነው በማገልገል ላይ ይገኛሉ። በአሁኑ ጊዜ በእርሶ ጥናት ኢትዮጵያ ውስጥ ያለ ሌላ አገር ውስጥ የሌለ ኢትዮጵያ በሥነ ጥበብ ሀብት ለሌላው ዓለም ማቅረብ የምትችለው ገጸ በረከት ምንድን ነው ሲል መለስካቸው ላቀረበላቸው ጥያቄ በመመለስ ይጀምራሉ። ኢትዮጵያ እንግዲህ እኔ ምልህ እንደ ቀደም እንዳለ የክርስትናም በተለይ ክርስትና ሲባል እውቀትም ያለበት ሀገር ነው። ታሪክ የጠገበች ሀገር እንደመሆኗ ብዙ ነገር አስተዋጽኦ ማድረግ ትችላለች ብዬ አስባለሁ። ካደረገችው እንነሳ። ያደረገችው ለምሳሌ መጽሐፈ ኖክን ማየት ትችላለ። መጽሐፈ ኖክ አይታወቅም ነበር በዓለም ደረጃ። ነገር ግን ጀምስ ብሩስ የተባለ ሰው ወደዚህ ሀገር መጥቶ ይዞ ሄደ። ከዚያ ሲመረምሩ እንደ ሄማ ሌላ የተለየ ጠፍቶ የኖረ ነገር ነው ብለው ያንን አስተዋወቁ። ወደ ሙት ባህር የተገኙ ቁርጥራጭ ጽሁፎችን እንደዚህ ነው እንግዲህ ሪኮንስትራክት ያደረጉት። እሱ ብቻ አይደለም። ሌሎችንም አስተዋጽኦ አድርጋለች ኢትዮጵያ። ለምሳሌ ቅዱሳን መጽሀፍትን በምታይበት ጊዜ የሃይማኖት ነገር ብቻ አይደለም፣ ንግግርም ላይ እንደገለጽኩት የተለያዩ እውቀቶች ያሉባቸው ዲስፕሊንስ ያሉባቸው እውቀቶች ናቸው። እነዚህ መጽሐፍት አንዱን ልጥቀስልህ፣ መድኃኒት የመድኃኒት ቅመማ በግዕዝ መጽሐፍት በጣም ተብራርቶ ይገኛል። መጽሐፈ መድኃኒት የሚባለው ከእጽዋት እንዴት አድርጎ ተቀላቅሎ መድኃኒት እንደሚሰራ፣ መጽሐፈ አእባን የሚባል አለ። የተለያዩ ቀለም ያላቸውን እብን ማለት በግዕዝ ድንጋይ ማለት ነው። የተለያዩ ሮክስ የድንጋዮች ቀለም ያላቸው ድንጋዮች ተቀላቅለው ለምን መድኃኒት እንደሚውሉ የሚያትት መጽሐፍ ነው። መጽሐፈ ጸሐይ፣ መጽሐፈ ማይ የውሃ ከዚህኛው አለት የሚፈልቅ ውሃ ከዚህኛው ጋር ተቀላቅሎ እንዲሆናል እንዲህ አይነት ምንጭ ያለው እንደዚህ እያለ በጣም ሰፋ ያለ እውቀት ነው። በዚህ ረገድ ኢትዮጵያ ካበረከተችው ነገር አንዱ መጽሐፈ መድኃኒት ነው። ሁላችንም እንደምናውቀው አጼ ቴዎድሮስ መቅደላ ላይ ራሳቸውን ሲገሉና ሰራዊታቸው ሲበተን ከተዘረፉት እንግዲህ እውቀቶች አንዱ በመጽሐፍት የነበሩ እውቀቶች ናቸው። አጼ ቴዎድሮስ መጽሐፍ ትልቅ ቤተ መጽሐፍ የመገንባት ህልም ነበራቸው። እንደቀደሙት ነገስታት እና እንዲሁ ያገኙትን መጽሐፍ አይሰበስቡም ነበር። ልዩ የሚባሉ መጽሐፍትን በጣም ትልቅ ራዕይ የነበራቸው መሪ ነበሩና መጽሐፈ መድኃኒት ሁለት ትልልቅ ቮሊዩም፣ በሁለት ሰው የሚሸከማቸው ቮሊዩሞች ወይም ጥራዞች ነበሩ። ከተወሰዱት መጽሐፍት አንዱ ሁለት ሁለት ጥራዞች ማለት ነውና አሁን አውሮፓ የትኛውም ላይብረሪ አታገኛቸው። እኔ አውሮፓ በነበርኩ ጊዜ እድሉን አግኝቼ ብዙ የኢትዮጵያ መዛግብት መጽሐፍት ያሉባቸው አብያተ መጽሐፍት ጎብኝቻለሁ። አንዱ አላማ የነበረው ከዚህም ጀምሬ ስሰማ ስለነበረ መጽሐፍ መድኃኒትን መፈለግ ግን፣ የለም በፍጹም የለም። እንዲሁ ሳብ ተደርጎ የታተመ አንዳንድነት ስትሬልሲን የሚባሉ የዛው አካባቢ ሊቃውንት የጻፏቸው ትንንሽ የጥናት ጽሁፎች ትርጉም የሰጡባቸው እንጂ ፊዚክሊ መጽሐፍቱ የሉ። ስለዚህ አሁን ከአውሮፓ የሚመጣው መድኃኒት እንደ እንደኔ መታበይ ካትበለኝና ምናልባት ከዛም የተገኘ ሊሆን ይችላል። እውነት በተለይ ጀርመን ስለተማርኩ ጀርመን ለእውቀት ያለውን ቦታ ቃል ነው፣ አደለም የተጻፈ እውቀት። በቃል ዝም ብሎ የሚያየውን እውቀት የሚፈጥርለት ህዝብ ነው ያለ። ስለዚህ ኢትዮጵያ አሁንም ገና ያልገለጠችው ብዙ እውቀት አለ። እዚህ ሀገር የተጻፈውን ብቻ እንመልከት። ዛሬ እዚህ ቦታ እዚህኛው አርካይቭ ይሄ መጽሐፍት አሉ፣ እዚህኛው አርካይቭ እንላለን። ነገር ግን የተቀበሩ መጽሐፍት አሉ እዚህ ሀገር ምድር በከርሷ የያዘቻቸው መጽሀፍት ብዙ ናቸው። እንደምታውቀው ሀገራችን በጦርነት ያለፈች ስለሆነች መነኮሳቱ በጦርነት እንዳይቃጠሉብን ብለው ተሸክመው ሄደው ዋሻ ያስቀምጧቸዋል፣ ይቀብሯቸዋል። ከቀበሯቸው በኋላ እዛው ይጠብቃሉ። ሲያልፉ መጽሀፍቱ እዛው ተቀብረው ነው የሚቀሩት። ብዙ ቦታዎች እንደዚህ የአርኪኦሎጂ ጥናት ቢደረግ ብዙ እውቀት አለ ያልደረስንበት ያልደረስንበት። ስለዚህ አሁንም ቢመረመር በወጉ እዚህ ያለን መምህራን ወይም ተማሪዎች በደንብ ብንመረምራቸው ለሀገር ብዙ እውቀት እናበረክታለን ብዬ አስባለሁ። ከተጻፈው ውጭም በቃልም እንደዚሁ ብዙ ብዙ ብዙ እውቀት ልንሰጥ እንችላለን ብዬ አስባለሁ። ስለዚህ ኢትዮጵያ ብዙ የምታበረክተው እንደ ሀገር እውቀት አላት። አሁን ለምሳሌ እንዳሉት መጽሐፈ ሄኖክ አለ። አሁን የነገሩኝ መጽሐፍ አለ። መጽሐፍ መድኃኒት እ የመሳሰሉት የሀገር ሀብቶች የነበሩ አሁን እንደጠቆሙኝ ግን መጽሐፈ መድኃኒት በወረራ ጊዜ የተወሰደ አንድ ትልቅ የሀገር ሀብት ነው። እነዚህ እነዚህን ሀብቶች ለማስመለስ ምን የሚታቀድ ነገር አለ በእናንተ ደረጃ? ብዙ ጊዜ እንነጋገራለን። አሁን እኔ ጥናቴን ሳደርግ አንድ ሀምሳ ገጽ ያለው ጥናት ኮፒ ለማግኘት እስከ 280 ዩሮ ከፍላለሁ። አንድ 50 ገጽ ያላት መጽሐፍ ለማግኘት 280 ዩሮ። በብር ስታባዛው ብዙ ነው። ያ ሀብት ኢትዮጵያ፣ እዚህ አንጀታቸውን አስረው የጻፉ ሊቃውንት፣ እነሱን የወለደች ቤተ ክርስቲያን ሀገር አይጠቀሙም። ስለዚህ ከዛ እውቀት መጠቀም መቻል አለብን። ጥቅሙ ይቅርብን፣ ቢያንስ እውቀቶቹ ማግኘት አለብን። ስለዚህ ስንነጋገር የምንለው ምንድነው፣ በመንግስት ደረጃ የሚሰራ ስራ አለ በምሁራን ደረጃ ደግሞ የሚሰራ ስራ አለ። በህዝብ ደረጃ የሚሰራ ስራ አለ። ያ እስከሚሆን ግን መንግስትም ስለነኚህ ሀብቶች ማወቅ አለበት። የትኛውም የመንግስት ባለስልጣን ብታየው፣ ብዙ እውቀት ብዙ የለም፣ ሪሊ ስለ እኛ መጽሐፍት እውቀት። ስለዚህ ያንን እውቀት መፍጠር አለብን። እውቀቱን ለመፍጠር እንደዚህ የባህል ማዕከላት ሲቋቋሙ፣ የእኛ አዲስ አበባ ያለው ትምህርት ክፍል ተማሪዎችን እያመረተ ሲሄድ፣ በየመንግስት መስሪያ ቤቱ አጀንዳ ይሆናል። ጉዳዩ አጀንዳ ይሆናል። እንደዚህ አይነት ኮንፈረንሶች ላይ የሚሰጡ ትንታኔዎች አጀንዳ የሆነ ቁጭት መፈጠር አለበት። ስለዚህ አንዱ ቁጭት መፍጠር ነው። ሁለተኛው የት ምን አለ የሚለው ማወቅ ነው። እዚህ ላይ ብዙ ችግር የለብን ነው። እኔ እንዳውም ቅድም ሲሉኝ፣ አሁን ለምሳሌ መጽሐፈ መድኃኒት፣ ከዛ ውስጥ የተወሰኑ በቁንጽል እየወጡ ይታተማሉ እንጂ የት እንደሆነ ሎኬት ማድረግ አልቻለም አልቻለም። ለምንድን ነው? እንደሚመስለኝ እኔ ከፕሮፌሰሬ ጋር በጣም ትልቅ የሚወደ የሚወደው ፕሮፌሰር ነው ያስተማረኝ። ዛ ጠይቄዋለሁ። ሳቀብኝ፣ እውነት ሳቀብኝ። እንደዚህ አይነት ነገሮችንም አሁን የኩራተ ርእሱ የሚባል አንድ ትልቅ ስዕል አለ። እሱ እኮ በቅርብ ነው የተገኘው። እኔ ሁለት መላምት አለ። አንደኛ የሚመስለኝ አንደኛ ተደብቋል። ሆን ተብሎ ተደብቆ እውቀቱ እየተቀዳ ነው ብዬ ነው የማምነው በነገራችን ላይ እንዲህ ዝም ብሎ በአንድ ጊዜ የምትወስደው እውቀት አይደለም። በጣም ብዙ ምርምር የሚጠይቅ የመቶ አመታት የመቶ አመታት ስራ ነው ብዬ የማስበው። ስለዚህ አንደኛው መላምቴ ተደብቋል ነው። ሁለተኛው ወታደሮች ናቸው የወሰዷቸው። በነገራችን ላይ በዛ ጊዜ ሰውም ተሰርቋል። እንደምታውቀው አለማየሁ ቴዎድሮስ ተሰርቆ ነው የተወሰደው። እናቱ ሞተው እዚህ ጨለቆ ስላሴ ከተቀበሩ በኋላ እሱን ይዘው ነው ሄዱት እና ወታደር ነው ይዘው ተሄደው ኩራተርሱ የሆነ ወታደር ወደ ፖርቱጋል ስጦት የተገኘ ስዕል ነው። ስለዚህ ምናልባት አንድ ወታደር የማይጠቅም አድርጎት የሆነ ቦታ ጥሎታል ብዬ ገምታለሁ። ሁለት መላመት ስለዚህ እኔ የሚያመዝንብኝ ከፕሮፌሰርም ንግግር አንጻር እንደ ተደበቀ ነው፣ ሆን ተብሎ። ስለዚህ ውጭ ያሉትን እናቃለን። ምንም ይባላለህ? ይሄ መጽሀፍትን አንድ ላይብረሪ ያሉትን መጽሀፍት ካታሎግ ይሰራል። የኢትዮፒክ ወይም የግዝ መጽሀፍት ካታሎጎች ተሰርተዋል። ቢያንስ እናውቃቸዋለን እዛ ያሉትን በግል ያሉትን ባናቅም ታላላቅ የፈረንሳይ ብሔራዊ ቤተ መጻህፍት፣ ጀርመን ሀገር ሁለት ሶስት ዩኒቨርሲቲዎች ያሏቸው የብሪትሽ ላይብረሪ ሙዚየም ሲሆን እነሱ እናውቃቸዋለን። ስለዚህ መጠየቅ መጀመር አለብን ብያምናለሁ። አሁን እኛ በኢንተርናሽናል ኮንፈረንስ ሁልጊዜ እንናገራለን ግን ኢንተርናሽናል ሎው የሆነ ነገር ከያዝ ከምን ይነሱ ባህል የዓለም ቅርስ ነው ነው የሚሉት ኢትዮጵያ የሚለውን ያጠፉና የዓለም ቅርስ ነው መብት አለን ይላሉ። እኔ ፊዚካሊ መጽሐፍቱ ቢመጡ እዚህ የምናስቀምጥበት ቦታ የለም፣ እውነት ለመናገር አሁን እኮ አልተዘጋጀም እውነት። ግን ቢያንስ ኮፒያቸውን ማምጣት አለብን። ኮፒዎቹ መጥተው በሚገባ ወደሚያጠኗቸው ሰዎች መድረስ አለባቸው። ኢትዮጵያውያን ማወቅ አለባቸው። ስለዚህ መሰራት አለበት ብዬ ማምነው የውጭውን በሚመለከት በተቻለ መጠን በመንግስት ደረጃም ዲፕሎማ እንግዲህ አክሱም ሐውልትን ታቃለ መጥተዋል። በዚያው አይነት ሌሎችም እንዲመጡ ማድረግ ነው። እኔ ትልቁ ሀሳቤ ግን እዚህ ሀገር ያለው እዚህ ኢትዮጵያ ውስጥ እኮ እኔ በተለያዩ ገዳማት የመጻሕፍት ስብስቦችን እጎበኛለሁ። አቃቤ ነዋ የሚሏቸው አሉ። እቃቤቱን የሚጠብቁ የአንድ ደብር ወይም ገዳም ሰማኒያ መጽሐፍ ተረክበዋል ብለው ይፈርማሉ። የዛሬ ሃያ ዓመት ይደረድሯቸዋል። እነሱ የሚቆጥሩት ከዚህ ከኋላ ከጀርባ ነው። አንድ፣ ሁለት፣ ሶስት፣ አራት፣ ሰማኒያ በቃ ሰማኒያው መጽሐፍ አለ አልጠየቅም። ስሞትም ንም ችግር የለም ሰማኒያው ይረከባል ወይ አስረክብ ቢሉ ሰማኒያውን ቆጥሮ ያስገለብጣል። መጽሐፉን ስታነበው ግን የለም እኔ አልቅሻለሁ። ባዶ ነው የሚገኘው በቃ ምስጥ ፈጭቶት አቧራው ምኑ እንዳልሆነ አድርጎት እውቀት ምክንያቱም የጥራዙ ጀርባው እንጨት ስለሆነ ይይዛል፣ ብራናው ግን ጠፍቷል። ስለዚህ እኔ እዚህ ሀገር በእውነት ያለው እንግዲህ ትልቁ በተጻፈ የጥንታዊ እውቀት የያዘችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንደ ታሪክ አስተዋጽኦ አድራጊ መመስገን አለባት። ነገር ግን መክፈት አለ። አሁን የትኛውም ቦታ ብትሄድ አንድ የተላለፈ ወረቀት አለ፣ ማንኛውም ሰው መጽሀፍት እንዳታሳዩ እንዳይቀዳ የሚል ያችን ነው የሚመዙብት ወሎ ብለው እና ኢትዮጵያውያንም ሆነን አይፈቅዱልንም፣ ቋንቋቸውን እየሆነን ምን አሁን ወደ ምን ይሄዳል መሰለህ? ወደ ይሄ ገንዘብ የመስጠት የማታለል ወደ ሙስና ይሄዳል፣ ሙስና ይሄዳል። አንፎርቹኔት እና እዚህ ሀገር ትልቁ ከወጣው ያልወጣው ብዙ ነው፣ ምድር ውስጥ ያለው ብዙ ነው። ይህንን መጠበቅና ቶሎ ወደ ስራ ማምጣት አለብን። በጣም አመሰግናለሁ። እሺ፣ እሺ ግዜር ስትለኝ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። አንድ አዲስ መጥፎ በሽታ ገብቷል የሚሉ ዘገባዎች ከሰላሳ አምስት ዓመታት በፊት ብቅ ካሉ ወዲህ ዛሬ ኤች አይቪ ኤድስ ብለን የምናውቀውን በሽታ ማለት ነው። ከዚያ ጊዜ ወዲህ የሕክምናው ማህበረሰብ በሽታውን በመቆጣጠር ረገድ ትልቅ እርምጃ አስመዝግቧል። ያኔ እንደ ኤሮፓውያን አቆጣጠር በ1980ዎቹ ዓመታት አንድ ሰው በደምህ ኤች አይ ቪ ተገኘ ቢባል መሞትህ ነው የመባል መርዶ እንደ መስማት የሚቆጠርበት ዘመን ነበር። ያኔ ለቫይረሱ የተጋለጠ ሰው ግፋ ቢል የሁለት ዓመት ዕድሜ ቢያገኝ ነበር። ዛሬ ለኤች አይ ቪ የተጋለጠ ሰው ተገቢውን ሕክምና ካገኘ በንጽጽር እንደ ማንኛውም ሰው ኑሮውን መኖር የሚችልበት ጊዜ ላይ ነን። ታዲያ በዚያ ደረጃ ተራምደን ስናበቃ ይህን ክፉ በሽታ ልናጠፋው ያልቻል ነው ስለምን ይሆን በማለት የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። የዩናይትድ ስቴትስ የዓለም የጸረ ኤድስ ጥረት አስተባባሪና የዓለም አቀፍ የጤና ዲፕሎማሲ ልዩ ተወካይ ዴቦራ ብሪክስ የተናገሩትንም ይጠቅሳል ርዕስ አንቀጹ። አንዱ ዋና እንቅፋት አሉ፣ መድኃኒቱ ለሁሉም ሰው እኩል አለመዳረሱ ነው ለበሽታው ከማንም በላይ ተጋላጭ የህብረተሰብ ክፍሎች አሉ፣ ነገር ግን የጸረ ኤች አይቪ ኤድስ ምላሽ የማይደርስባቸው ወደ ጎን የተገፉ ውጪ የተጣሉ ናቸው ሲሉ የተናገሩትን እርስ አንቀጹ አስፍሮታል። ዴቦራ ብሪክስ በመቀጠል የተባበሩት መንግስታት የጸረ ኤድስ ክፍል ዩኤን ኤድስ እንዳስቀመጠው ወንድ ለወንድ ተፋቃሪዎች ወይም ከወንድ ጋር ግብረስጋ ግንኙነት የሚፈጽሙ ወንዶች፣ ጾታቸውን የቀየሩ ሰዎች ወሲብ ንግድ ላይ የተሰማሩ እንዲሁም ሱስ አስያዦችን በመርፌ የሚወጉ ሰዎችና እስረኞች ዋና ዋናዎቹ የኤች አይቪ ተጋላጮች ናቸው ብለዋል። ኤድስን ስለ ማጥፋት በተወያየ የተባበሩት መንግስታት ከፍተኛ ጉባኤ ላይ አምባሳደሯ ባሰሙት ንግግር ለነኚህ በግንባር ቀደምነት ለቫይረሱ ተጋላጭ የህብረተሰብ ክፍሎች በቃላት የምንገልጸውን ስጋት ያሉት እንቅፋቶች እንዲወገዱ አስቸኳይ ተግባራዊ እርምጃ ወደ መውሰድ መቀየር አለብን ሲሉ አሳስበዋል። ስለዚህ ነው ዩናይትድ ስቴትስ በፕሬዝደንታዊው የጸረ ኤድስ አጣዳፊ እርዳታ በፔፋር መርሃ ግብር አማካይነት ለእነዚሁ የህብረተሰብ ክፍሎች የሚውል የአንድ መቶ ሚሊዮን ዶላር ወጪ የመደበችው። ዓላማው ፍቱንነታቸው የተረጋገጠ የቫይረሱ መከላከያዎችንና የህክምና አገልግሎት እንዲደርሳቸው ለማገዝ ነው። ዋናዎቹ ተጋላጭ የህብረተሰብ ክፍሎች ጥራት ያለው የጸረ ኤች አይ ቪ አገልግሎት እንዳያገኙ እንቅፋት የሚደቅኑት ያለውና የማግለል ተግባር ጥቃትም ጭምር መቀጠላቸው ተቀባይነት ሊኖረው አይገባም ያሉት አምባሳደር ብሪክስ ፔፕፋር ከእነዚህ የማህበረሰብ ክፍሎች ጋር ያለማወላወል ከጎናቸው ለነሱ መቆሙን ይቀጥላል ብለዋል። ጤናቸውና ሰብአዊ መብቶቻቸው እንዲጠበቁ በጥልቅ ቁርጠኝነት እንሰራለን ሲሉ አምባሳደሯ የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን ያበቃል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።